አካውንታቸው 500 ሺህ ብር እናም የብድር አገልግሎት እና ስድስት ሚሊዮን ብር ከቤት መኪናና ከሌሎች ሕክምና ወጪዎችና አገልግሎቶች ጋር ያገኛሉ። የዕድል መንገዱን መለወጥ እንችላለን። ያስፈልጋሉ ያላቸውን መስፈርቶች እንደዚህ ያስቀምጣል። አንደኛ መታወቂያ፣ ሁለተኛ ፎቶ፣ ሶስተኛ ኢትዮጵያ ንግድ ባንክ አካውንት፣ አራተኛ ዝርዝር አድራሻው እና መቀላቀል ትችላላችሁ ይላል። በሀሳባችን የሚስማማ ብቻ ይወደደ